የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል በሚገኙ 126 ፖሊስ ጣቢያዎችና 27 ማረሚያ ቤቶች ላይ አካሄድኩ ባለው ክትትል የተስተዋሉ ክፍተቶች ለማረም እንዲቻል ከባለ ድርሻ አካላት ጋር መምከሩን አውስተዋል። ለሁለት ቀናት በቢሾፍቱ ከተማ ከባለ ድርሻ አካላቱ ጋር ውይይት ማድረጉን ያመለከተው መንግስታዊው የሰብአዊ መብቶች ተሟጋች ተቋም ኢሰመኮ የታራሚዎች መረጃ አያያዝ፣ የቀለም ትምህርት መስጠት፣ በአብዛኛዎቹ የማረሚያ ቤቶች እንደ ድብደባ ያሉ ኢሰብአዊ አያያዞች መቅረታቸው ኮሚሽኑ ጠንካራ ጎን በሚል ካነሳቸው ናቸው። በምርመራ ሂደቱ የተሳተፉት የኮሚሽኑ የጅማ ጽህፈት ቤት ኃላፊ አቶ በድሳ ለሚሳ በሰጡን ተጨማሪ ማብራሪያ የማረሚያ ቤትን ዓላማና መተዳደሪያ ደንብ ለታራሚዎች በአግባብ አለማቅረብ፣ በሚሰጠው የትምህርትና የሙያ ስልጠና የሴት ታራሚዎች ተሳትፎ ማነስ፣ ለነፍሰ ጡርና ከህፃናት ጋር ለመኖሩ እንዲሁም ለአካል ጉዳተኛ ታራሚዎች ልዩ ድጋፍ አለመኖሩ ደግሞ ልታረሙ የሚገባ ክፍተት ነው በሚል በውይይቱ ከተነሱት ናቸው ብለዋልም ያሉ ክፍተቶች ናቸው። በዚህ ልክ ያነሳ ነው እንጂ እነዚህ በተወሰኑት ማረሚያ ቤቶች በስተቀር በሁሉም የምታዩ ክፍተቶች ናቸው። ሀያ ሰባት ማረሚያ ቤቶች በአካል በመገኘት ነው ያየ ናቸው። ሁሉንም ማረሚያ ቤቶች ለማየት ነበር እቅዳችን፣ እንዳጋጣሚ ሴኩሪቲ ኢሹ ስላለ ላካተት ናቸው እንጂ ሁሉንም የማየት አቅምም ነበረን ማለት ነው። ሜራ ወለጋ ዞን ግንቢ መኪ አካባቢ የሚገኙ ማረሚያ ቤት፣ ሆሮ ጉድሩ፣ ቄለም ወለጋ፣ ሁለቱ ጉጂዎች እና ቦረና ያላየን እነዚህ ናቸው። የኦሮሚያ ማረሚያ ቤቶች አስተዳደር ኮሚሽነር ኢብራሂም ሀጂ በኮሚሽኑ አቅም መፈታት የሚችሉ ክፍተቶችን ለማረም ቁርጠኛ መሆናቸውን ከበጀት ጋር የተያያዙ እንዲሁም የሌሎች መስሪያ ቤቶች ትብብር የሚፈልጉ ተግባራት ላይ ድጋፍ መጠየቃቸውን የኢሰመኩ መግለጫ ጠቁመዋል። በተመሳሳይ ኢሰመኩ በ2014 ዓ.ም በኦሮሚያ ክልል በፖሊስ ጣቢያዎች የተጠርጣሪዎች የሰብአዊ መብት አያያዝ ላይ ባደረገው ክትትል ተጠርጣሪዎች በብዛት በሕግ መሰረት በቁጥጥር ስር እንደሚውሉ የተጠርጣሪዎች መረጃ በፖሊስ መዝገብ ላይ እንደሚመዘገብ ታዊ አካልና ስነ ልቦናዊ ጥቃት መቀነስ፣ የቤተሰብ ጉብኝት ሁኔታ መሻሻል ከታዩ እምርታዎች ናቸው ብለዋል። ይሁንና በዓመቱ በክልሉ ሰፊ የሰብአዊ መብቶች ጥሰቶች ማጋጠሙም ተነግሯል። በወቅታዊ ሁኔታና ፀጉረ ልውጥ ናቸው ተብሎ የሚያዙ ሰዎች በእስረኛ መዝገብ ላይ አለማስፈር፣ በዚህ ሁኔታ የሚያዙ ተጠርጣሪዎችን በህግ በተቀመጠ ጊዜ አሊያም ከነአካቴው ፍርድ ቤት አለማቅረብ፣ ለተጠርጣሪዎች የተያዙበትን ምክንያት አለመንገር፣ የጸጥታ ችግር ባለባቸው አካባቢዎች ህግን ባልተከተለ መልኩ ከአስተዳደር አካላትና ከጸጥታ ምክር ቤቶች በሚሰጡ ትእዛዞች ሰዎችን ማሰር ከተስተዋሉ የሰብአዊ መብት ጥሰቶች ናቸው ተብለዋል። በፍርድ ቤት ነጻ የተባሉ የምርመራ መዝገባቸው የተዘጋ ወይም በዋስትና የተለቀቁ ሰዎችን አስሮ ማቆየት በኦሮሚያ ክልል እየተለመደ መጥቷል ብሏል ኢሰመኮ። በወንጀል በተጠረጠሩ ሰዎች ምትክ የቤተሰብ አባላትን ማሰር በበርካታ ፖሊስ ጣቢያዎች ታይቷልም ነው የተባለው። ከእናታ ጋር ተያይዞ የሚታሰሩ የሚፈለጉ ሰዎች በሚጠፉበት ጊዜ ምስት በባሏ ምክንያት፣ እናት በልጇ ምክንያት እንዲሁም አባቶችን በልጆቻቸው ምክንያት የታሰሩ ሰዎች ስለመኖራቸውን አብዛኛው ፖሊስ ዳቢያዎች አገንተናል። መሻሻልም እንዳለበት ውይይት አድርገናል ማለት ነው። ተጠርጣሪዎች የተጠረጠሩበትን ወንጀል እንዲያምኑና ለሚፈጽሙት ጥፋት መደብደባቸውን በሪፖርቱ ተጠቅሷል። በነበረው ውይይት የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀነራል አራርሳ መርዳሳ በክልሉ ያለው የፀጥታ ችግር የፖሊስ ስራ ላይ ተጽዕኖ ማሳደሩን ሆኖም የተጠርጣሪዎችን መብቶች እንዳይጥሱ የታየ ቶች መታረም ያለባቸው ናቸው ማለታቸውን ኢሰመኮ በሪፖርቱ አካቷል። የኢሰመኮ የምርመራና ክትትል ሪጂናል ዳይሬክተር አቶ ኢማድ አብዱልፈታ ኮሚሽኑ ከሚያቀርባቸው ምክረ ሀሳቦች ተቀባይነት አግኝተው ተፈጻሚ የሚሆኑ የመብዛታቸውን ያህል ገቢራዊ የማይሆኑ የኮሚሽኑ ጥሪዎችን በተመለከተም የክልልና የፌዴራል ምክር ቤቶች ጭምር ተጽዕኖ እንዲያሳድሩ ግፊት እንደሚቀጥልም ነግረውናል። የኮሚሽኑ ምክረ ሀሳቦች ሙሉ በሙሉ እየተፈጸሙ ነው ወይም ሙሉ በሙሉ እየተፈጸሙ አይደለም አይደለም ማለት አንችልም። ምክር ሀሳቦቻችንን ፖዘቲቭ ሊወስደው የሚተገብሩ አካላት አሉ። አንዳንድ ቦታዎች ላይ ተግባራዊ ሳይደረጉ ሲቀሩ ይታያል። ምክር ሀሳቦቻችን ቢፈጽሙም ባይፈጽሙም ስራዎቻችንን መስራቱን መውጥበቱን እንቀጥላለን ማለት ነው። ከማይፈጽሙ ጥቂት ጉዳዮች ይልቅ የሚፈጽሙ አብዛኞቹ ጉዳዮች ስራችንን ሁሌም እንድንሰራ መንግስት፣ የሰጠንን ግዴታ ሁሌም እንድንወጣ ያደርጉናል ማለት ነው። ህግን መሰረት አድርጌን ነው አንድን ምክር ሀሳብ የምናቀርበው ያንን ህግ መሰረት አድርገው ምክር ሀሳቡን የማይፈጽም አካል ካለ ኛ በላይ የሆኑ የክልል ምክር ቤቶች የህዝብ ተወካዮች ምክር ቤት አለ። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።